ፍሬያማ ሕይወት ክፍል ሶስት ቁጥር ሰባት ቀጣይ ክፍል የትንቢት መናገር ስጦታን በተግባር ለማዋል። ሐዋርያት ወንጌልን ይሰብኩ እንደ ነበር፣ እነ አጋቦስ እና ሌሎች ነቢያት ትንቢት ይናገሩ ነበር። የሐዋርያት ሥራ 11 27 አንድ ወቅታዊ መልእክትን ከእግዚአብሔር መንፈስ ለመቀበል የሚቻልበት ሁኔታ፣ በአምልኮ ስብሰባ ላይ ከቅዱሳን ጋር ሆነ ከእግዚአብሔር መንፈስ ቅዱስ ለመስማት ተጠባበቅ። ለምሳሌ ከቃሉ በጥቅስ ጥቅስን ሀሳቦችን ልትቀበል ትችላለህ። ለብቻ በእግዚአብሔር መንፈስ ውስጥ ሆነ በጸሎት ወይም በመጽሐፍ ቅዱስ ንባብ ወይም ጥናት ጊዜ የምታዩ ነገሮች የምትሰማቸው ድምፆች ወይም በልቤ የሚቀመጡ ሀሳቦችን ወይም በልቤ የሚመላለሱ ነገሮችን በቃሉና በመንፈስ ቅዱስ ፈትነ ልትቀበል ትችላለህ። መልእክቱ ስለ ማን እንደሆነ ለይ። ለራስህ፣ ለግለሰብ፣ ለቤተሰብ፣ ለቡድን፣ ለአገር ወይም ለህዝብ መሆኑን ጌታን ጠይቀህ ተረዳ። ቃሉን ተናገር። በጥሞና ስብሰባ ላይ ሆነ መልእክቱን ካገኘ ምቹ ጊዜ ከመሪው በመጠየቅ ፈቃድ ስታገኝ ተናገር። መልእክቱ የመጣው ለግለሰብ ከሆነ በግል ለመጣለት ሰው ሄደ ጸልየ፣ በጥሞና አናግረው። ለቤተ ክርስቲያን ሽማግሌዎች ከሆነ በቃል ወይም በጽሑፍ አቅርብላቸው። ማሳሰቢያ፣ ነቢያት ሁለት ወይም ሶስት ሆነው ይናገሩ፣ ሌሎችም ይለዩአቸው በዚያ ዓለም የሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። የነቢያትን መናፍስት ለነቢያት ስለሚገዙ ራሴን ለቤተ ክርስቲያን አስገዛ። አንደኛ ቆሮንቶስ 14 29 እስከ 33። በልዩ ልሳን መናገር የቃሉ ፍቺ፣ በልሳን መናገር ተናጋሪው በአእምሮ ተረቶ ወይም ቀደም ብሎ አውቆት የሚናገረው ሳይሆን መንፈስ ቅዱስ የግለሰቡን አንደበት በመጠቀም የሚገልጸው ቋንቋ ነው። ለምሳሌ በሐዋርያ ሥራ ምዕራፍ ሁለት ላይ የተናገሩት ደቀ መዛሙርት ባያውቁትም የተናገሩት በታወቁት የዓለም ቋንቋዎች ነበር። በቆሮንቶስ ቤተ ክርስቲያን በምዕራፍ አስራ አራት ላይ የተናገሩት የታወቁ ቋንቋዎች ሳይሆኑ ልዩ ልሳናት ወይም መንፈሳዊ ቋንቋዎች ነበሩ። በልሳኖች የተነገረውን መተርጎም፣ የቃሉ ፍቺ ከዚህ በፊት በልሳን ስለተነገረው ቋንቋ የሚረዳውና የማውቀው ነገር ሳይኖር በመንፈስ ቅዱስ በመነሳሳትና በእምነት ብቻ የልዩ ልሳንን ትርጉም በሰሚዎች ቋንቋ መናገር ነው። ከጸለየ አንዳንድ ጊዜ ለራሱ በልዩ ልሳን ለሚናገረው ትርጉሙ ልሰጠው ይችላል። አንደኛ ቆሮንቶስ 14:13 የልዩ አይነት ልሳኖች ጠቃሚነት በጴንጤቆስቴ ቀን ለአድማጮቻቸው በሚገባቸው ቋንቋ ራሳቸው ግን ቀድሞ ባላወቁት ልሳኖች መናገራቸው መንፈስ ቅዱስ ለመውረዱ ለአማኞች ወይም ለደቀ መዛሙርት ምልክት ነበር የሐዋርያ ሥራ አንድ አምስት ሁለት አንድ እስከ አራት አስራ አራት እስከ ሰላሳ ሶስት በኢየሩሳሌም በስግደት ለነበሩት አይሁዶችና ከየአገሩ ለመጡ ሌሎችም ሰዎች የእግዚአብሔር ቃል በየራሳቸው ቋንቋ እንዲሰሙ አደረገ። የሐዋርያ ሥራ 2 6-11። የቆሮንቶስ ዓይነቱ በልሳን መናገር ባይተረጎምም ለአምልኮና በምስጋና ለእግዚአብሔር ለመናገር ይጠቅማል። አንደኛ ቆሮንቶስ 14 2 4 14 እንዲሁም ለግለ መታነጽ ይውላል። አንደኛ ቆሮንቶስ 14 4 የልዩ ለአይነት ልሳን ተርጓሚ ካለ ቤተ ክርስቲያን ያንጻል። ሆኖም በስርዓትና ቢበዛስ ከሶስት ሰዎች ተራ በተራ ከተናገሩ ነው። አንደኛ ቆሮንቶስ 14 26 እስከ 27 ላላመኑት ምልክት ይሆናል። አንደኛ ቆሮንቶስ 14 22 የልዩ አይነት ልሳናት በማን ይሰጣሉ? የልዩ አይነት ልሳናት ለጥቅም በመንፈስ ቅዱስ የሚሰጥ ሲሆን ከመንፈስ ቅዱስ ስጦታ ውጪ በልሳን መናገር ይቻላል። ያውም የመንፈስ ቅዱስን ስጦታን በማስመሰል ሊሰጥ ልሰጥ ይችላል። ለምሳሌ ባለዛሮች በልዩ ልሳን በእርኩስ መንፈስ ተይዘው ይናገራሉ። ማቴዎስ አራት ዘጠኝ ሐዋርያ ሥራ 16 6 እስከ 17። እንዲሁም በሥጋ ምኞትና ግፊት ተነሳስተው ከሰው በመኮረጅ በልሳን መናገር ይቻላል። አንደኛ ዮሐንስ 2 15 እስከ 16 በጴንጠቆስቴ ቀን በተሰጠው ልሳንና በቆሮንቶስ ቤተ ክርስቲያን የነበሩት ልሳኖች ልዩነት በጴንጠቆስቴ ቀን ሁሉም ደቀ መዛሙርት በሌላ ልሳናት ተናገሩ ሐዋርያት ሥራ ሁለት አራት በቆሮንቶስ አንዳንዶች ብቻ ተናገሩ አንደኛ ቆሮንቶስ አስራ ሁለት ሰላሳ በጴንጤቆስቴ ቀን ሰው ሁሉ ተረዳቸው ሐዋርያት ሥራ ሁለት ስድስት በቆሮንቶስ ማንም አልተረዳቸውም አንደኛ ቆሮንቶስ አስራ አራት ሁለት በጴንጤቆስቴ ቀን ለሰዎች ተናገሩ ሐዋርያ ሥራ ሁለት ስድስት በቆሮንቶስ ግን ለእግዚአብሔር ተናገሩ አንደኛ ቆሮንቶስ አስራ አራት ሁለት ዘጠኝ በጴንጤቆስቴ ቀን ተርጓሚ አላስፈለገም የሐዋርያ ሥራ ሁለት ስድስት በቆሮንቶስ ግን ተርጓሚ ያስፈለገ። አንደኛ ቆሮንቶስ 14 23 እስከ 28። በጴንጤቆስጤ ቀን ምልክቱ ላማኞችና ላላመኑም ነበር። የሐዋርያ ሥራ 2 7 እስከ 11 2 23 በቆሮንቶስ ግን ላላመኑት ነበር። አንደኛ ቆሮንቶስ 14 22። በጴንጠቆስጤ ግን ያላመኑ ሰዎች ተደነቁ። የእግዚአብሔርንም ኃይል ስላዩ ብዙዎች እግዚአብሔርን ፈሩ። የሐዋርያ ሥራ ሁለት ሰባት እስከ ስምንት አማኞች ሁሉ በልዩ ልሳናት ይናገራሉ ወይ? በዚህ ጥያቄ ላይ በቤተ ክርስቲያናት ዙሪያ ሦስት አመለካከቶች አሉ። አንደኛው በማርቆስ 16 ሰባት አንደኛ ቆሮንቶስ 14 አምስት ሐዋርያ ስራ 2 4 8 17 10 45 እስከ 46 19 6 እስከ 7 የተጻፉትን በመጥቀስ አማኞች መንፈስ ቅዱስን ሲሞሉ ልሳን ለሚፈልጉ ሁሉ ይሰጣል የሚል ነው። ሁለተኛው አስተሳሰብ በአንደኛ ቆሮንቶስ 13 8 እስከ 10 የተጻፉትን በመጥቀስ ፍጹም የሆነው መጽሐፍ ቅዱስ በሙሉ ተጽፎ ካለቀ በኋላ ልሳን አቁመዋል የሚል ሲሆን፣ ሶስተኛው አመለካከት ያላቸው ግን ልሳን በመንፈስ ቅዱስ መንፈስ ቅዱስ ወዶ የሚሰጠው ስጦታ ስለሆነ ሁሉ አማኝ ስለፈለገ ብቻ በልሳን አይናገርም። ሁሉም ግን አንዱን መንፈስ አግኝቷል በማለት ዮሐንስ 739። የሐዋርያት ሥራ 2 38 አንድ 5 አንደኛ ቆሮንቶስ 12 4 እስከ 13 ሮሜ ስምንት ዘጠኝ ገላትያ 3 አምስት ቲቶ 3 4 እስከ ሰባት አንደኛ ዮሐንስ ሁለት 20 ይጠቅሳሉ። ስለሆነ ስለሆንም እያንዳንዱ አማኝ በመጽሐፍ ቅዱስ አንጻር መንፈስ ቅዱስ እንደ መራው ለጥያቄው መልስ ሊሰጥበት ይገባል። የደራሲውን አመለካከት ለማወቅ ከተፈለገ ግን ያለው አቋም የሦስተኛውን አመለካከት የሚደግፍ ነው። የልዩ ልሳናት ስጦታዎችን በስራ ላይ ለማዋል የግል ልሳናት ለእግዚአብሔር ብቻ የሚነገሩ ናቸው። በግል ጌታን ለማመስገንና ለማምለክ መሻት ቢኖር ራስን ለማነጽ ይውላል። በጉባኤ የሚነገረው ልዩ ልሳን ግን ለሕዝቡ የሚነገር ነው። ያውም በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በየተራቸው ሲናገሩ ነው። ለሕዝቡ መታነጽ የሚውለው ግን ስተረጎም ነው። ትርጉሙ ቃል በቃል ላይሆን ይችላል። ልሳኑ ከተነገረ በኋላ መልእክቱ ሊተረጎም ይችላል። የሚተረጉመው ባይኖር ግን በማኅበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። አንደኛ ቆሮንቶስ 14 26 እስከ 28 እናስተውል። የማይተረጎም ልዩ ልሳን በጩኸት በቤተ ክርስቲያን እንዲነገር የምናደፋፍር አንደኛ ቆሮንቶስ 14 19 እስከ 19 ና 23 ወይም ጭራሹኑ ግለሰቡ ለራሱና ለእግዚአብሔር እንዳይናገር የምንከለክል አንደኛ ቆሮንቶስ 14 ሁለት እና 39 መጽሐፍ ቅዱሳዊ ድጋፍ እንዳለንና እንደሌለን ለይተንና አድርገው እንዲሁም እዚህ ላይ ደግሜ ወገኖችን ላሳስብ የሚፈልገው በጉባኤ ርዕስ ተጸጥቶ በሚጸለይበት ጊዜ ሁሉም ለየራሱ በግል እንድጸልይ ማደፋፈር ብቻ ሳይሆን ጉባኤው በአንድ ወይም ከአንድ በላይ በሆኑ ጸላያን እየተደመጠ መጸለይም አስፈላጊ እንደሆነ በሐዋርያት ሥራ ምዕራፍ አራት ቁጥር 23 እስከ 31 የተጻፈውን በማንበብ እንድንገነዘብና በስራ እንድንተረጉመው ነው። በጉባኤ የሚደረግ የአንድ ምዕመን ጸሎት ደግሞ በአይንዛዛና በሪሶች ለብያተኩር ይመረጣል። በአጠቃላይ የመንፈስ ቅዱስ ስጦታዎችን በሥራ ላይ ስለማዋል የጸጋ ስጦታዎች ለምዕመናን መታነጽና ለወንጌል ስርጭት ማዋል የተሰጡ ናቸው። አንደኛ ቆሮንቶስ 14 የሐዋርያት ሥራ 1 8 ማርቆስ 16 15 እስከ 20 የማነጽ ስጦታዎች ስጦታዎች የሚሰጡት ለቤተ ክርስቲያን ሆኖ እያንዳንዱ የሚሰጡት ለአባላት ጉባኤ ጥቅም ለራስን መታነጽ ነው። አንደኛ ቆሮንቶስ 14 3 ቁጥር 12 ቁጥር 16 ቁጥር 26 እያንዳንዱ ምዕመን ጌታን ባመነበት ቀን መንፈስ ቅዱስን ተቀብሏል። ሮሜ 8 9 አንደኛ ቆሮንቶስ 12 3 አንደኛ ዮሐንስ 2 20። እያንዳንዱ ምዕመን በመንፈሳዊ ስጦታዎችን በሥራ ላይ በማዋል ይችላል። አንደኛ ቆሮንቶስ 12 7 እና 11። እያንዳንዱ ምዕመን መንፈስ ቅዱስን በመቀበሉ አንድ ስጦታም ቢሆን ሊኖረው ይችላልና የክርስቶስን አካል ለማነጽ በስጦታው መጠቀም አለበት። አንደኛ ቆሮንቶስ አስራ አራት ሶስት ቁጥር ስድስት ቁጥር አስራ ሁለት ቁጥር ሀያ ስድስት ሁለተኛ ጢሞቴዎስ አንድ ስድስት እስከ ሰባት ለወንጌል ስርጭት የሚጠቅሙ ስጦታዎች። መንፈስ ቅዱስ በወረደባችሁ ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ አንድ ስምንት ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል፤ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸው፣ እጆቻቸውንም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። እነርሱም ወጥተው በየስፍራው ሰበኩ፣ ጌታም ከእነሱ ጋር ይሠራ ነበር በሚከተሉትም ምልክቶች ቃሉን ያጸና ነበር። ማርቆስ 16 15 እስከ 20። ማሳሰቢያ የጸጋ ስጦታዎችን አገልጋይ በባለቤትነት ይዞ በተፈቀደ የሚሰራባቸው የግል ንብረቶቹ አይደሉም። መንፈስ ቅዱስ ቦታውን ጊዜውንና ሁኔታውን ሁሉ እንደ ወደደና እንደ ፈቀደ ለአገልጋዩ የሚገልጥባቸው ናቸው እንጂ ሁለተኛ ነገሥት 4 27 በመሆኑም እገሌ ወይም እገሊት ስጦታ አላቸው በሚል ለአንዴና ለሁል ጊዜ መመደብ አስፈላጊ አይደለም። ሀመሮሃ የጸጋ ስጦታዎች መፈተኛዎች በእግዚአብሔር ቃል ፈትን። ስጦታ ተብሎ የሚነገረውንና የሚደረገውን ከእግዚአብሔር ቃል መቃረኑን ወይም መስማማቱን አረጋግጥ። ቆላሲስ 3 16 በሰሚዎች ላይ ሰላምን ያመጡ እንደሆነ ወይም በኃጢአት መወቀስንና ንሳ መግባትን ወይ ትቀሰፋላችሁ በማለት ፍርሃትን ብቻ የሚለቁ መሆናቸውን ለይ። አንደኛ ቆሮንቶስ 14፥33 ሰዎችን ወደ ጌታ ይስባሉ ወይስ ወደ ተናጋሪው በምልም መፈተን ትችላለህ። በሌላ በኩልም ያልተጨበጠ ተስፋ በመስጠት ሰዎችን ይመራል ወይ? በምልፈትን እንጂ የመንፈስ ቅዱስን ወይም የጌታ ኢየሱስን ስምን አገልጋዩ ስለ ተጠቀመ ብቻ ልክ ነው ብለህ አትቀበል። ከስጦታው በስተጀርባ ያለው መንፈስ የቱ ነው ከእግዚአብሔር ከሥጋ፣ ወይስ ከሰይጣን ብለህ በቃሉና በመንፈስ ቅዱስ ኃይል በጸሎትም ማረጋግጥ እንደ እኛ ቆሮንቶስ 12 10 እንደ እኛ ቆሮንቶስ 12 8 እስከ 11 ሐዋርያ ሥራ 16 18 ትንቢቱ ወይም የፋውስ ቃል ተፈጻሚነት አለው ወይ? ዘዳግም 18 22 ይህንንም ማስታወሻ በመጽሐፍ መጽሐፉንና መፈጸሙንና አለመፈጸሙን ማረጋገጥ ይቻላል። ወይም ለአንዳንድ ህመሞች ፈውስ እንደተገኘ ወይም እንዳልተገኘ በሐኪም ማስረጃ ማረጋገጥ ይቻላል። በእግዚአብሔር መንፈስ ገላጭነት ተማመን ዮሐንስ 14 26 16 13 በፍሬው ታውቀዋለ ስጦታው ያለው አማኝ ራሱ አጢአትን ይለማመዳል ወይ ማቴዎስ 7 15 19 ማሳሰቢያ በስጦታዎች ትርጉምና ስለ ስጦታዎች አጠቃቀም አማኞች ብንለያይም የመንፈስን አንድነት እንጠብቅ። ለምን ብሉ ስጦታውን የሰጠው አንዱ መንፈስ፣ አንዱ ጌታ፣ አንዱ እግዚአብሔር እንደ ፈቀደ ስለ ሆነ ኤፌሶን 1 አራት አንደኛ ቆሮንቶስ 12 አራት እስከ ስድስት እና 11 የእግዚአብሔርን ፍጥረት በሙሉ ብንመለከት ልዩ ልዩ ስለሆነ ሁሉም ግን አስፈላጊ ሆነው ስለ ተፈጠሩ ዘፍጥረት ምዕራፍ 1 ሰው እንኳን አንድ ቢመስልም አንዱ ከሌላው በመልክ፣ በቁመት፣ በውፍረት፣ በቅጥነት፣ በጾታ፣ በችሎታና በመሳሰሉት የሚለያይበት ነገሮች አሉትና ወፎችና አበቦችም የመሳሰሉትም ፍጥረታት ልዩ ልዩ መልክና ስራ ችሎታ አላቸውና ለያዩም ይጠቅማሉና በስጦታ ልዩነታችንን በጸጋ እንቀበል ሮሜ 15:7 አንድነታችንንና ፍቅራችንን እንድንጠብቅ ታዘናል። ኤፌሶን 4 3 ዮሐንስ 15 17 ፊልጵስዩስ 2 1 እስከ 5 ስለ አንድነታችን ጌታ ኢየሱስ ጸልዮናል ጸልዮልናልና ዮሐንስ 17 20 እስከ 21 ፍቅርና ኅብረት ሲኖረን የሚድኑ ወደ ጌታ ኢየሱስ በእምነት ይመጣሉና ዮሐንስ 13 35። የሐዋርያ ሥራ 2 46 እስከ 47 መ የመንፈስ ፍሬና መንፈሳዊነትን ገላትያ 5 22 የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት በአንድ ምእመን ወይም ቤተ ክርስቲያን አባላት መታየት አማራጭ የሌለው ነው። የአንድ አማኝ መንፈሳዊነት የሚለካው በዚህ በመንፈስ ቅዱስ ፍሬ ነው። በአንደኛ ቆሮንቶስ አስራ ሶስት ላይ በሰዎችና በመላእክት ልሳን ብንናገር ትንቢት ብኖረን የእግዚአብሔር ነገር ምስጢርንም ሁሉና እውቀትን ሁሉ ብናውቅ ተራሮችንም እስክናፈልስ ድረስ እምነት ብኖረን ድሆችን ለመመገብ ያለን ሁሉ ብናካፍል ለእምነታችን ስንል ስጋችንን ለእሳት እንኳ አሳልፈን ብንሰጥ ፍቅር ግን ከሌለን ምንም እንደማይጠቅመን እቅጩን ይነግረናል። ለምን ብሉ እግዚአብሔር ፍቅር ነው። እግዚአብሔርንም እወዳለሁ የሚል ወንድሙንም ወይም እህቱን መውደድ አለበት። ፍቅር የሌለው እግዚአብሔርን አያውቅም ይላል። እምነት፣ ተስፋ፣ ፍቅርን ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። አንደኛ ዮሐንስ 4:7 እስከ 21። ዛሬ በቤተ ክርስቲያን ከፍተኛ ግምት የሰጠነው ለልዩ ልዩ የጸጋ ስጦታዎች መሆኑና የሚጎድሉትን የጸጋ ስጦታዎች በበለጠ መፈለጋችን የሚደገፍ ቢሆንም የመንፈስ ፍሬ በሕይወታችን እንዲገለጥ ክርስቶስን ወደ መምሰል እንድንደርስ ልዩ ትጋትና መሻት ያስፈልገናል። የቆሮንቶስ ቤተ ክርስቲያን የመንፈስ ቅዱስ ስጦታዎች የፈሰሱባት ቤተ ክርስቲያን ነበረች። የጸጋ ስጦታ አልጎደለባቸውም ነበር አንደኛ ቆሮንቶስ አንድ አራት እስከ ሰባት ዳሩ ግን የመንፈስ ቅዱስ ፍሬ በመካከላቸው አልነበረም። እንዲያውም ቅናትና ክርክር ነበረባቸው። ተከፋፍለውና ተለያይተው ነበር። እንደኛ ቆሮንቶስ አንድ አስር እስከ አስራ ሁለት እንደኛ ቆሮንቶስ ሶስት ሶስት እስከ አራት በዚህ ምክንያት መንፈሳዊ ስላልነበሩ ሕፃናትና ሥጋውያን ተብለዋል። ልዩ ልዩ አጢአት በመሥራት ንሳ ሳይገቡ መንፈሳዊ ነን ብለው ኰርተው እኔ ከሌላው እሻላለው እያሉ ተቀምጠው ነበር። የእግዚአብሔር ቃል ግን እናንተ ሥጋውያን ናችሁ አላቸው። መንፈሳዊነት በመንፈስ ቅዱስ ቁጥጥር ስር የሆነ ውስጣዊ ሰው ነው። ቅድስና የቅድስና ኑሮ፣ እግዚአብሔርን መምሰል፣ ከእግዚአብሔር ጋር አካሄድን ማሳመር፣ የክርስቶስ ደቀ መዛሙርትነት ሁሉ ከመንፈሳዊ ሕይወት ጋር የተያዙ ናቸው። መንፈሳዊነት ክርስቶስን ማዕከላዊ ያደረገ ሕይወት ነው። እኛ ማኞች ሁል ጊዜም በክርስቶስ ውስጥ እንዳለንም ማመን ብቻ ሳይሆን በርሱ መኖር አለብን። የጌታ ኢየሱስ ሕይወት በእኛ በአማኞች እያደገ እንዲሄድ መፍቀድ አለብን። ምክንያቱም እኛ ሳንሆን እርሱ በእኛ እንዲታይና እኛ እርሱን እንድንመስል ነው። ሮሜ 829 ይህ የሚሆን ዘንድ እግዚአብሔር ጸጋ በኛ ውስጥ እንዲሠራ መፍቀድ አለብን። ሁልጊዜም በእግዚአብሔር ፊት ሆነን እንደምንኖር በጥብቅ ማወቅ አለብን። ሁለተኛ ዜና 2911 በኃጢአት መንፈስ ቅዱስን ሳናሳዝነውና ስጦታዎችን በመናቅ ወይም ቸል በማለት የመንፈስ ቅዱስን እሳት ሳናጠፋ ባለማቋረጥ በመንፈስ ቅዱስ እየተሞላን መቀጠል አለብን። አንደኛ ተሰሎንቄ አምስት አስራ ዘጠኝ እስከ ሀያ ኤፌሶን አራት አስራ ስምንት እስከ አስራ ዘጠኝ አንደኛ ጢሞቴዎስ አራት አስራ አራት ሁለተኛ ቆሮንቶስ አንድ ስድስት እስከ ሰባት እግዚአብሔርን በእውነትና በመንፈስ ማምለክ አለብን ዮሐንስ 4 23 እስከ 24። ይህም የዘወትር ሕይወታችን ነጸብራቅ መሆን አለበት ሮሜ 12 1 14 6 እስከ 8 1 ቆሮንቶስ 10 31። አስተውል። በመንፈስ ፍሬ ውስጥ የተጠቃለሉትን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት በጎነት፣ እምነት፣ የዋህነት፣ ራስን መግዛት ሁሉ በሕይወታችን ልንለማመዳቸው የሚያስፈልጉ የመንፈሳዊነታችን መለኪያ ናቸውና ምእመናን በትጋት እንከታተላቸው። ማጠቃለያ፣ የአገልግሎት ስጦታዎች የጸጋ ስጦታዎችና የመንፈስ ፍሬ በአንዲት ቤተ ክርስቲያን ተጣጥመውና ተዋህደው ሲገለጹና እያንዳንዱ አማኝ የተመደበለትን ተግባር ለሌሎች አገልጋዮች ቀኝ እጁን በአገልግሎት ከመስጠት ጋር ሲያከናውን አካል በሙሉ ያድጋል፣ በፍቅርም ይታነጻል። እውነትም በፍቅር እየተናገረ ራስ የሆነውን ክርስቶስን ለመምሰል በሁሉ ነገር ያድጋል። ኤፌሶን 4:15-16፣ ገላትያ 2:8-10። እያንዳንዱ አማኝ በጥሪውና ስጦታው ከማገልገሉ በፊት ደግሞ የአገልጋይነት ምንነትን ማወቅ ይኖርበታል። አገልጋይ ማለት ራሱን ለክርስቶስና ለሕዝቡ ሰጥቶ ዝቅ ብሎ የሚያገለግል ነው። አንደኛ ጴጥሮስ አምስት አንድ እስከ ስድስት ሮሜ አስራ ሁለት አንድ እስከ ሁለት እንዲሁም በቤተ ክርስቲያን ላሉ የሚያስፈልጋቸውን መንፈሳዊና አካላዊ ምግብ በየጊዜው የሚያቀርብ ነው። የሐዋርያ ሥራ ስድስት ሦስት እስከ አራት ሉቃስ አስራ ሁለት 41 እስከ 43 አገልጋይ በማእድ የተቀመጡትን ከራሱ እንደሚበልጡ አድርጎ የሚያገለግል ነው። ሉቃስ 22 26 እስከ 27 ብዙውን ጊዜ በመድረክ ላይ የምናገለግል አገልጋዮች በቤተ ክርስቲያን ተቀምጠው የምናገለግላቸውን የሚገባቸውን ክብር ሳንሰጥ፣ እኛ ትልቅ ነን ሰጪንን ብለን ካሰብን የአገልግሎት ትርጉም አልገባንም ማለት ነው። ጌታችን ኢየሱስ ክርስቶስ ጌታና መምህር ሲሆን በደቀ መዛሙርቱ መካከል እንደ አገልጋይ ራሱን ቆጥሮ እስከ እግሮች ማጠብ ድረስ አገለገላቸውና እናንተም እርስ በርሳችሁ ሌላውን በዚህ መንገድ አገልግሉ አላቸው ዮሐንስ 13 12 እስከ 17 በተጨማሪም አገልጋዮች የራሳቸውን አገልግሎት ትተን ስለ ሌላው አገልግሎት ጣልቃ መግባት እንፈልጋለን ይህ የሚገባን አይደለምና የራሳችንን አገልግሎት እንፈጽም ዮሐንስ ሀያ አንድ ሀያ ሶስት ሁለተኛ ጢሞቴዎስ አራት አምስት የሌላውን አገልግሎት መሻማትም የለብንም፣ በራሳችን ለፍርድን እንዳናመጣ አንደኛ ሳሙኤል አስራ ሶስት ስምንት እስከ አስራ አንድ እስከ አስራ አራት ሁለተኛ ዜና ሀያ ስድስት አስራ ስድስት እስከ ሀያ ስለሆነም የአጥቢያ ቤተ ክርስቲያን በዲኖሚኔሽኑ ጤናማ እድገት እንዲኖር ሁላችንም በተሰጠን ስጦታዎች ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን እናቅርብ ዘንድ ቅዱሳን ካህናት በመሆን መንፈሳዊ ቤት ሆነን ለመሰራት እንትጋ አንደኛ ጴጥሮስ ሁለት አምስት።